ሰላም ጤና ይስጥልን ጋቢና ቪኦ የተጀመረ ከአሜሪካ ድምፅ ዛሬ ከሚደመጡት መሰናዶዎች መካከል ሁሉ ነገር በአንድ ላይ ሊደራረብበትና ከሀገር ቤት ጠብቆ የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዚህ በዋሽንግተን እና አካባቢዋ የሚኖሩ ትውልድ ኢትዮጵያውያን የተሻለ ትምህርት አገልግሎት ያገኙ ዘንድ እያገዘች የምትገኘውን ሐምራዊት ተስፋን የሰማናት የምሽት እንግዳችን ናት። ተጨማሪ መሰናዶዎችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝ ሸቆዬ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሽታችኋል የኦሮሞ ነጻነት ግንባር ከፍተኛ አመራር የሆኑት ኮሎኔል ገመቹ አያና በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በመቅረብ በእስር ቤት እየደረሰብን ነው ያሉትን ኢሰብአዊ ድርጊት ለፍርድ ቤቱ አቤቱታ ማቅረባቸውን ጠበቆቻቸው አስታወቁ። ፍርድ ቤቱ ለጥር 242013 ዓ ም ተቀጥሮ በነበረው ችሎት የተሰየመው በኮሎኔል ገመቹ አያና ላይ የአቃቤ ሕግ ምስክሮችን ለመስማት ነበር። ነገር ግን አቃቤ ሕግ በጊዜ እጥረት ምስክሮችን ማቅረብ ባለመቻሉ ለአምስት ተከታታይ ቀናት እንዲያቀርብ ፍርድ ቤት ትእዛዝ መስጠቱን የህግ ጠበቃቸው ቸው ገልጸዋል። በተመሳሳይ ሁኔታ የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል የሆኑት አቶ አብዲ ረጋሳ የኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት መቅረባቸውን ጠበቃቸው አስታውቀዋል። ዘገባው የፀሐይ ዳምጠው ነው። ባቢ ዋይን በመባል የሚታወቁት የዩጋንዳ ተቃዋሚ የፖለቲካ መሪ ሮበርት ኪያጉላኒ የዩጋንዳ መሪ ፕሬዚዳንት ዩሪ ሙሴቪኒ በድጋሚ የተመረጡበትን ያለፈውን ጥር 14 2021 ምርጫን በመቃወም በትላንትና እለት ለጠቅላይ ፍርድ ቤቱ አቤቱታቸውን አሰምተዋል። የዋይን ጠበቆች እንደተናገሩት ፍርድ ቤቱ ምርጫውን እንዲሰርዘው የጠየቁ ሲሆን ለስድስተኛ ጊዜ የሚወዳደሩት ሙሴቬኒ ካሁን በኋላ ከየትኛው ምርጫ እንዲታገዱ ማረጋገጥም ይፈልጋሉ። የጠበቆቹ መሪ መዳር ሴጎን ለፍርድ ቤቱ የምርጫ ጣቢያዎችን የወረሩ ፖሊሶች የሙሴቬኒን ድምጽ ለማብዛት አስቀድሞ ምልክት የተደረጉባቸውን የምርጫ ካርዶች በድምጽ መስጫዎቹ ሳጥኖች ውስጥ ሲጠቀጥቁ ታይተዋል በማለት ተናግረዋል። ፕሬዝዳንት ሙሴቬኒ ና ደጋፊዎቻቸው ለአስርት ዓመታት ምርጫን ለማሸነፍ ሲያስፈራሩና ሲያጭበረብሩ ኖረዋል ሲሉም ከሰዋል ፕሬዝዳንት ሙሴቬኒ የምርጫ ውጤታቸውን አስመልክቶ በፍርድ ቤት ክስ ሲመሰረትባቸው እንደ አውሮፓውያን አቆጣጠር በ2001 በ2006 ና 2016 የተደረጉ ምርጫዎችን ጨምሮ ይህ ለአራተኛ ጊዜ ነው የ የሱዳን መንግስት በጎሳዎች ብጥብጥ በሚታመሰው የዳርፉር ክፍለ ግዛት ለግጭቱ ሰለባዎች አስፈላጊውን ጥበቃ እንዲያደርግ ሁለት የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዩ ባለሙያዎች አሳሰቡ። የጥቃቶቹ አድራሾች ለፍርድ እንዲቀርቡም ጠይቀዋል። በምዕራባዊና ደቡባዊ ዳርፉር በቅርቡ በተከታታይ ለሁለት ቀናት በአረቦችና ና አረብ ባልሆኑት ማርሳሊት ጎሳ አባላት መካከል በተቀሰቀሰ ግጭት ሁለት መቶ አስራ ሰባት ሰዎች መቁሰላቸውንና ከ ከሀምሳ ሺህ የሚበልጡ ነዋሪዎች ከቀያቸው መፈናቀላቸው ተገልጿል። ደቡባዊ በደቡባዊ ዳርፉርም ከዚያ በቀጠሉት ቀናት በሬዚጋትና ፋላታ ማህበረሰቦች መካከል በተከሰተ ግጭት ሰባ ሁለት ሰዎች መገደላቸው ና ሌሎች ሰባ ሰዎች መቁሰላቸው እንዲሁም አንድ መቶ ቤተሰቦች መፈናቀላቸው ታውቋል። በተባበሩት መንግስታት ድርጅት የሀገር ውስጥ ተፈናቃዮች ልዩ መርማሪ ሴሲሊያ ሄሚኔዝ ጃማሪ ና በድርጅቱ በዘፈቀደም የፈጸሙ ግድያዎች ልዩ መርማሪዋ አግነስ ካላማርድ ባወጡት መግለጫ የሱዳን መንግስት ሲቪሎችን ከጥቃት የመጠበቅ ጥረቶቹን እንዲያጠናክር ጠይቀዋል። ናይጄሪያ ውስጥ ለኮሮና ቫይረስ የሚጋለጡ የጤና ሰራተኞች ቁጥር ማሻቀቡን ተከትሎ የሀገሪቱ ባለስልጣናት ለሰራተኞች ተጨማሪ ጥበቃ ለማድረግ ቃል ገብተዋል። የናይጄሪያ በሽታ ቁጥጥር ማዕከል ዳይሬክተር ቺካዌ ሂኮዞ ትላንት በሰጡት ቃል ባለፈው ሳምንት ሰባ አምስት ሰዎች በሰዎች በቫይረሱ መጠቃታቸው ጉዳዩን አሳሳቢ አድርጎታል ብለዋል። ለጤና ሰራተኞች ቫይረሱን ለመከላከል ተጨማሪ ግብአት እንዲሆን በተጨማሪ የጤና ተቋማት ፈጣን የኮሮና ቫይረስ መመርመሪያዎችን እናቀርባለን ብለዋል። የጤና ሰራተኞችም የበለጠ ጥንቃቄ እንዲያደርጉ ጨምረው አሳስበዋል። በመጨረሻም ደቡብ አፍሪካ ትላንት ሰኞ የደረሳት የመጀመሪያው የአስትራዜንካ ሰራሽ የኮቪድ-19 ክትባት የሀገሪቱ የጤና ጥበቃ ተቆጣጣሪዎች ከፈተሹት በኋላ በጤና አገልግሎት ግንባር ላይ ላሉ ሰራተኞች እንደሚሰጥ የሀገሪቱ ፕሬዚዳንት ሴሪል ራማፎሳ አስታወቁ። የደቡብ አፍሪካ ፕሬዚዳንት ራማፎሳ ትላንት ጆሃንስበርግ አውሮፕላን ማረፊያ የደረሰውን የመጀመሪያውን አስራ ሁለት ሚሊየን ክትባት ከሌሎች ባለስልጣናት ጋር ሆነው ከተቀበሉ በኋላ ባሰሙት ንግግር በመጀመሪያ የጤና ሰራተኞች ይከተባሉ ብለዋል። በማስከተል በሌሎች አስፈላጊ ህዝባዊ አገልግሎት ስራዎች ላይ ያሉ ሰራተኞች እንዲሁም እድሜያቸው ከስልሳ አመት በላይ የሆኑ በእንክብካቤ ቤቶች የሚጠበቁ ሰዎች ና የተለያዩ አባሪ የጤና ችግሮች ተጠቂ የሆኑ ሰዎች ክትባቱን እንደሚያገኙ ነው ፕሬዝዳንቱ ያብራሩት። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩት ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን አመሰግናለሁ። ጋቢና ቪኦኤን ነው በማዳመጥ ላይ የምትገኙት። ከአሜሪካ ድምፅ የሚሰራጭ የአዲሱ ትውልድ ድምፅም ነው። አስተያየታችሁን በማኅበራዊ ገጾቻችን በኩል ማድረስ አዘንጉ። ቪኦኤ አማሪክ በፌስቡክም ሆነ በትዊተር ላይ የምንገኝበት አድራሻችን ነው። ወደ ቀዳሚው ዘገባ እምራ። በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ህልም ሰንቀው ነው ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚያደርጉት ሩጫ ተጠምደው ያሰቡትን ትምህርት ሳያገኙ ይቀራሉ። ሐምራዊት ተስፋ በአሜሪካ አገር የትምህርት እድል ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉባቸውን መንገዶች በማመቻቸት ለአመታት ረድታለች። ኢትዮጵያ የቤተሰብ አገልግሎት የሰኘ ኢትዮጵያዊ ቤተሰቦችን በተለይም በኮቪድ ወቅት እርስ በርስ የማገናኘትና የመረጃ ልውውጥ አገልግሎት የሚሰጥ ተቋምም የጋራ መስራች ሆና ታገለግላለች። ሐምራዊትን በኢትዮጵያ ማህበ ረሰብ ውስጥ እየሰራቻቸው ስላሉ በጎ ስራዎች ያናገረቻት ስመኝሽ ቆይናት ቀጥሎ ይቀርባል። ሐምራዊት አሰፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ ዓመታት አገልግላለች። ስራዋም በአሜሪካን ሀገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሐምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ ዓለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና አቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣ ውረድ እንደሚያሳልፉ ነው። መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር በአንድ ላይ እየደራረበበትና ከሀገር ቤት ጠብቆት የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ስንመጣ ደግሞ የሚቀበሉን ሰዎች እነሱ ራሳቸው በራሳቸው በጣም በህይወት የተጠመደ ሊሆኑና እንደምንፈልገው የምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን የቀን ኑሮውን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም ማለት ነው፣ ዝም ብዬ ነው ይህን ነገር ይዤ መጣወጥ ወደሚለው ወደ ተስፋ መቁረጥ ብዙ ሰዎች፣ ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ። ነገር ግን ብዙዎች እንደ ቀላል የማያዩት የአሜሪካን ኑሮ ከባድ የመምሰሉን ያክል በርካታ እድሎች ያሉበት ሀገር መሆኑን ሀምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው። በጣም በጣም በጣም ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት፣ ኢቨን ኢትዮጵያ ከነበራቸው በላይም እራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስ እና ኦፖርቹኒቲ ማገናኘት መቻል፣ ያ ነው በጣም ኢምፖርታንት። ለምሳሌ ሀምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሀምራዊት ትገልጻለች። የነጻ የኮምፒውተር ክላስ እንሰጣለን፣ ኮምፒውተር መማር ለሚፈልጉ ከዛ ደግሞ ኮምፒውተር ፎር ዘ ወርክ ፕሌስ የሚባል ኤክሴል ፓወር ፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ። በጤና ዙሪያ መማር ለሚፈልጉ ይሄ አፓርትመንት ሜንቴነንስ እና የሚባሉ አጫጭር ኮርሶች አሉ። በዛ ዙሪያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስኮላርሽፖች አሉ። ከዛ ከትምህርት ቤቱም ውጭ አሉ የተለያዩ ሪሶርሶችንም እንደዚሁ ለማቅረብ እየሞከርን ነው። እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህም ያለ ሰው ሊሆን ይችላል ትምህርት መማር እፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎች ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት? የኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠይቅ ሰው ነው እንትን የሚያደርገው። ከዛ ሌላ የምመክረው ምንድን ነው፣ ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለው እና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። በማውራት ነው ቋንቋ የሚለመደው እና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር፣ በጣም በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች አላለው በቮለንቲር ጀምረው ስራ ያገኙ በጣም ብዙ ሰዎች አውቃለሁ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፏቸው ሰዎች ማተር ያደርጋሉ። በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱን ሰዎች ራሳችን ብንሰራውን ብናደርግ ጥሩ ነው እላለሁ። ሀምራዊ ትምህርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከማመቻቸት በተጨማሪ ካለፈው አመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ፣ ሜሪላንድ እና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን፣ በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው፣ በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ይገጥሟቸዋል። ሀምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ለአእምሮ ጭንቀት ይዳረጋሉ። እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ የአእምሮ ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሚኒኬሽን፣ የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በተዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው ቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ። ቤት እንደዚህ ብቻው መሆን ለምዶ በቃ አሁን ውጭ መውጣት አይፈልግም። እና እንደዚህ አይነት ነገር ትሰሚያለሽ። ምክንያቱም የእኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ጎዱታለሽ። በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና በስደተኛ አገልግሎት፣ ልጅ አስተዳደግና የመሳሰሉ ጉዳዮች ችግራቸውን መጋራት፣ ሀሳብ መለዋወጥ፣ ብሎም የባለሙያ ምክር ማግኘት ችለዋል። ሐምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረብ ስራዎችን እንደሚቀጥል ነግራናለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በትግራይ ክልል በአሁኑ ወቅት የሰብአዊ ድጋፍ መዳረሻዎች ሙሉ በሙሉ ዝግ ናቸው የሚለው ዜና ተቀባይነት የሌለው ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ኢትዮጵያ ከአዲሱ የዩናይትድ ስቴትስ አስተዳደር መልካም ግንኙነት እንደምትጠብቅም ተናግረዋል። መለስካቸው አመሀ የዚህን ዘገባ ዝርዝር ይነግረናል። በትግራይ ክልል ይታያል የሚባለው የሰብአዊ እርዳታ ሁኔታ ዛሬም በሁለት ተቃራኒ ትርክቶች ተወጥሮ ይገኛል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያለፈውን ሳምንት ዲፕሎማሲያዊ ክንውኖች በተመለከተ ረፋዱ ላይ መግለጫ ሲሰጡም ከጋዜጠኞች ተደጋግመው የተነሱት ጥያቄዎች በዚህ ጉዳይ ላይ ማተኮራቸው ለዚህ ይመስላል። አምባሳደር ዲና ሙፍቲ አበክረው ካነሷቸው ርዕሶች አንዱ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የፊሊፖ ግራንድን ባለፈው ሳምንት መጨረሻ ላይ በትግራይ ክልል ያደረጉትን ጉብኝት እየተመለከተ ነበረ። ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ሰፊ ውይይት እንዳደረጉ ያበሩት ቃል አቀባይ ፊሊፖ ግራንድ ያንጸባረቁትን ሀሳብ ለጋዜጠኞች አካፍለዋል። ኮሚሽነሩም በአካልም ጭምር ስላገኙት ለተደረገላቸው ማብራሪያና ለተሰጣቸው መረጃ አመስግኗል። በአካባቢውም ተገኝተው ይህንን በአካል ለመጎብኘት በመቻላቸው ስሜታቸውን ገልጿል። በኢትዮጵያ በኩል እየተሰራ ያለው ነገር እውነትም የሚባለው አይነት መሆኑን ራሳቸው አረጋግጦ የተመለሱበት ሁኔታ ነው። እንደምታውቁት ከዚህ ከሰብአዊ ተራዶ ተደራሽነት ጋር በተያያዘ በርካታ ስሞታዎች በተለያዩ ሚዲያዎች በተለያዩ ወገኖች ከዚህ በፊት ሲነሳ እንደነበር ታስታውሳላችሁ። አሁን በአካል እዚህ አካባቢ ተገኝተው ይሄ ጉዳዩ የሚመለከታቸው ወገኖች በተለይም ዩኤንኤችሲአር የመሳሰሉ ሰዎች ይህን ማየት መቻላቸው ትልቅ ነገር ነው። ጋዜጠኞችም ከያቅጣቸው ያገኟቸውን መረጃዎችና የተባሉትን በመጥቀስ በትግራይ አሁንም ለተቸገሩና አስቸኳይ ሰብአዊ እርዳታ ለሚሹ ወገኖች መንገዶች የተዘጉ መሆናቸውን በመግለጽ የተለያዩ ጥያቄዎች ጠይቀዋል። በተመሳሳይ መልኩም የኖርዌይ ስደተኞች መማክር ዋና ጸሐፊ ያን አግላንድ እንደ እርዳታ ሠራተኛ ባሳለፍኳቸው ዓመታት ሁሉ ቁጥራቸው እጅግ የበዛና ተጨንቀው እርዳታ ለረዥም ጊዜ የሚጠይቁ ሰዎች ባሉበት የሰብዓዊ እርዳታ ምላሽ ለመስጠት እንዲህ ያለ ዳተኝነትና እንቅፋት መሆን አይቼ አላውቅም ይላሉ። አምባሳደር ዲና ሙፍቲ ይመልሳሉ። ስለዚህ የኮሪደር ዝግ የሚለው ራቅ ያሉት ሰዎች ሊያኖ ይችላሉ ግን አሁን የምንጠይቀውም ጥያቄ አይሆንም። ኮሪደሩ ክፍት ነው። ምን ያህል ክፍት ነው የሚለው ባይሆን ዘጠና ሁለት የእርዳታ የሚሰጡ ጣቢያዎች አሉ ነው የሚለው። አክሴሰብሊቲው ግን አንድረ ፐርሰንት ነው የሚል መግለጫ አደለም ያለው የተወሰኑ አካባቢዎች ኮሪደሮች፣ የተወሰኑ አካባቢዎች አክሴሰብል ላይሆኑ ይችላሉ አይደሉንም ነው። ለዚህ ነው አሁን ኦልሬዲ መንግስት ሌድ የሆነ ከሴኪሪቲ አንጻር ተብሎ ግልጽ ነው። መንግስት የሚመራው ለምሳሌ የሰላም ሚኒስተር ከሌሎች ተቋማት ጋር አብሮ ሆኖ ከእርዳታ ሰጪ ተቋማትን ጭምር አብሮ እየሰራ ያለበት ሁኔታ ነው ያለው። ነገር ግን እዚህ ተከዜና አንዳንድ አካባቢዎች እኔ ተሪተሪን በደንብ አላውቅም፣ የምታውቁ ልታረም ትችላላችሁ። ስለዚህ የሚፈለገው ኃይል የተደበቀባቸው ቦታዎች ሊኖሩ ስለሚችሉ ከሴኩሪቲ ማንጻር ችግር ስለሚፈጥር ጋውድድ የሆነ ቱር ነው አክሰስ በምታደረጉት ላይ ጊዜ የሚል ነው ያለው። ማለት የተደበቀ ነገር የለም ከሚል አንጻር ነው። አምባሳደር ዲና በዛሬው ሳምንታዊ ጋዜጣዊ መግለጫቸው ካያነሷቸው ነጥቦች አንዱ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ነበረም። በተለይ በቅርቡ የሥራ ጊዜያቸውን አጠናቀው የተመለሱት በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር የሁለቱን አገሮች ግንኙነት ለማጠናከር እና በአገሪቱ በቅርብ ጊዜ የተከናወነው ለውጥ በትክክል ተረድተው የሚጠበቅባቸውን ያደረጉ ዲፕሎማት እንደሆኑ ተናግረዋል። የአሜሪካ አምባሳደር ራይነር የተባሉት ሶስት ዓመት ተኩል ዝቆዩትም በዚሁ ሳምንት ነበር የተሰናበቱት። እሳቸውም ለኢትዮጵያና ለአሜሪካ ግንኙነት መጠናከር ላደረጉት አስተዋጽኦ በምክትል ጠቅላይ ሚኒስትራችንና ውጭ ጉዳይ ሚኒስትር ምስጋና ቀርቦላቸዋል። የኢትዮጵያን ሪፎርም አንደርስታንድ በማድረግ የኢትዮጵያን ለውጥ አሜሪካ ሕዝብ እንዲረዳ በማድረግ ወደ ኋላ የነበሩትንም አንዳንድ ጉዳዮችን በማስተካከል ረደግ ረገድ አምባሳደሩ ስለተጫወቱት ሚና ምስጋና ቀርበውላቸዋል። አምባሳደሩም ሁለቱ አገሮች ግንኙነት ለማጠናከር የበኩላቸውን ጥረት አድርገውና እንደቀጠሉ እንደሚቀ እንደ አሁንም በሄዱበት ሁሉ ለዚህ በኩላቸውን አስተዋጽኦ እንደሚያደርጉ ነው ቃል የገቡት። የሚቀጥሉት አምባሳደርም የእሳቸውን ሚና እንደሚጫወቱ ነው ተስፋቸውን የገለጹልን። ጋዜጠኞች በበኩላቸው ኢትዮጵያ ከአዲሱ የዩኤስ አሜሪካ አስተዳደር ምን ትጠብቃለች የሚል ጥያቄ አቅርበው ነበረ። ከባይደን አስተዳደር ምን ኤክስፐክት ታደርጋላችሁ? ጥሩ ግንኙነት ከአሜሪካን መንግስት ጋር በአጠቃላይ ከአሜሪካ አድሚኒስትሬሽን በተለይ ጥሩ ግንኙነት እንፈልጋለን ነው ስለዚህ ከዚህ ቀደም ምናልባት ወደ መጨረሻው የትራምፕ አስተዳደር አካባቢ የነበረው አይነት ህዳሴ ግድብ ላይ የነበረው ሚስ አንድርስታንድንግ ይታረማል የሚል ግምት ነው ያለን። ምልክቶችም አሉ። አሁንም እዛ ስቴት ዲፓርትመንት አካባቢ ያለው ፊሊንግ ሬዘናብል የሆነ ራሽናል የሆነ ፌር የሆነ የችግር አፈታት ዘዴ ይከተሉ ሶስቱም ሀገሮች የሚል ከአሜሪካ ከሱዳንም ጋር ያላትን ወዳጅነት አጠናክራለች አሁን ኦልሬዲ ያሻሽላለች ከግብፅም ጋር በቆየ ወዳጅነት አላቸው ነገር ግን በግብፅ ወዳጅነት ወይም በሱዳን ወዳጅነት የኢትዮጵያ ወዳጅነት ያበላሻሉ የሚል እምነት የለንም። አምባሳደር ዲና ሙፍቲ በዚህ ዓመት ሁልጊዜም በአዲስ አበባ ይካሄድ የነበረው የአፍሪካ ህብረት የመሪዎች ጉባኤ በኮሮና ቫይረስ ምክንያት በዌቢናር ወይንም በኢንተርኔት አማካኝነት እንደሚካሄድ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ደግሞ አድማጮቻችን አንጀሊና ባግዳሳሪያን ከኒውዮርክ የላከችውን አነቃቂ ታሪክ እናስደምጣችሁ። ጄክ ቲትልበን ከካንሰር ሕመም ጋር በሚታገልበት ወቅት ከሚጠላቸው ነገሮች መካከል አንዱ ከሆስፒታሉ የሚሰጠው ዳለቻ ቀለም ያለው ካልሲን ማጥለቅ ነበር። ዛሬ ጄክ ከካንሰር ነጻና ለካንሰር በሽተኞች በቀለማት የተንቆጠቆጡ ካልሲዎችን በማቅረብ ቀናቸውን ለማፍካት የቆረጠ ሰው ሆኗል። ለተለያዩ ቤተሰቦች ካልሲዎቹን ስንሰጥ የሕክምና ሂደታቸውን እየቀየርን እንዳልሆነ እንረዳለን። ለበሽታውም ፈውስ እየሰጠን አይደለም። የቆይታቸውን አንዲት ትንሽ ነገር ለመለወጥ ነው ጥረታችን ያለው ጄክ ጄክ የኖርዝ ካሮላይና ዩኒቨርሲቲ ተማሪ በነበረበት ወቅት ነው የካንሰር ሕክምናውን ሲከታተል የቆየው ለአንድ ዓመት ከግማሽ ያክል ሕክምናውን ተከታትያለሁ። በዚህ ጊዜ ውስጥም በተደጋጋሚ ወደ ሆስፒታል ተመላለሻለሁ። ከማረሳቸው ነገሮች አንዱ ወደ ሆስፒታሉ የገባ ማንኛውም ሰው የራሱን አልባስና ካልሲ የሚያገኝበት አሰራር ነው ነው ያለው ጄክ። ራሱን ከህመም ለማረሳሳት በካልሲ ላይ የሚቀመጡ ቀልብ ሳቢ ንድፎችን ማሰላሰል ጀመረ። የካንሰር ህመሙ የኋላ የኋላ ተወግዷል። ሆኖም ደማቅና ፍንደቃን የሚጋብዙ ካልሲዎችን የመፍጠር ሐሳቡ አብሮት ቆይተዋል። ከጥቂት ቆይታ በኋላ ጄክ ራሱ ያዘጋጃቸውን ካልሲዎች ወደ ካንሰር ታማሚ ሕፃናት ደጅ መውሰድ ጀመረ። ሕፃናቱ ጄክ ልዩ ልዩ አስደሳች ንድፎችን እንዲፈጥር ያግዙታል። እያንዳንዱ ንድፍ የራሱ የሆነ የጀርባ ታሪክ አለው። ከንድፎቻችን መካከል አንዱ ቀስተ ደመና ነው። ንድፉ ይህንን ቀለም እንዲይዝ የተደረገው ቤንጂ በተባለው የአእምሮ ካንሰር ታማሚ ሕፃን ምክንያት ነው። ሆስፒታል በገባና ቀኑ በጨለመበት ጊዜ የቀስተ ደመናን ንድፍ እንደ ብርታት ይመለከተው ነበር ነው ያለው። ጄክ እነዚህን ካልሲዎች ለሽያጭ የሚያቀርበው ሬዚለንስ የተሰኘ ለትርፍ የተቋቋመ ኩባንያ ነው። ሆኖም ጄክ ካዘጋጃቸው ካልሲዎች አንዱን ሲሸጥ፣ አንድ ሌላ በሀገሪቱ ወዳሉ የካንሰር ህሙማን ማዕከላት ይላካል። በመሰል ሁኔታዎች ውስጥ ያለፉ ቤተሰቦች በበኩላቸው በተመሳሳይ የህክምና ክትትል ውስጥ ላሉ ሕፃናት ካልሲዎችን ይለግሳሉ። እናንተ በነበራችሁበት ሁኔታ ነበርን፣ በዋሻው መጨረሻ ላይ ብርሃን አለ የሚለውን መልእክትም ያስተላልፋሉ። ጄክ ቲተልበም እነዚህ ምቹ የሚሞቁ ካልሲዎች እንዲያው በትንሽም ቢሆን ጎዳናውን ቀለል እንደሚያደርጉት ያውቃል።

And the is and is it Fishing with the clay, with the fish like <laughs> የሰማይ መሬቱ የባህር ስፋቱ እንዳለን ጋርቻ እንደ ርግቱ አይኖችሽም በአይኔ ተዳክ ያየ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበርን። የነገሱ በለን መልካም ምሽት። Yeah.